ሀገርኛ ሪፖርት፣ ኢትዮጵያ ወደ አሜሪካ የአፍሪካ የቀረጥ ነፃ አገራት ዝርዝር አግዋ ውስጥ ዳግም ለመመለስ ስታደርግ የቆየችው ጥረት ሳይሳካ ቀረም። በአሜሪካ ፕሬዚዳንት ቢሮ የንግድ ተወካይ ባወጣው ዓመታዊ መግለጫ የአገዋ ተጠቃሚ ሀገራት ምዘና ከተደረገ በኋላ ፕሬዚደንት ባይደን ዝርዝሩ ባለበት እንዲቀጥል መወሰናቸውን አስታውቋል። በዚህ መሠረት ኢትዮጵያ የሌለችበትና 32 የአፍሪካ ሀገራት የሚገኙበት እንደ አውሮፓውያኑ ዘመን አቆጣጠር በ2024 የነበረው የተጠቃሚ ሀገራት ዝርዝር ባለበት ይቀጥላል ተብሏል። የአሜሪካው ፕሬዚደንት በሰሜን ኢትዮጵያው ጦርነት ወቅት ተፈጽመዋል ባሏቸው የሰብአዊ መብት ጥሰቶች ምክንያት በፈረንጆቹ 2021 በፈረሙት ትዕዛዝ የተነሳ ኢትዮጵያ ከአገዋት ተጠቃሚነት መታገዷ ይታወሳል። ይህን ተከትሎ በርካታ የቀረጥ ነጻ እድል ታሳቢ በማድረግ ሲሰሩ የነበሩ ኩባንያዎች ኢትዮጵያን ለቀው መውጣታቸው አይዘነጋም። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴሩ በኩል ባወጣው መግለጫ ውሳኔው በተሳሳተ መንገድ ላይ የተመሰረተና ከ200 ሺህ በላይ ከጦርነቱ ጋር ምንም ግንኙነት የሌላቸው በዝቅተኛ የኢኮኖሚ አቅም ላይ የሚገኙ ሴት ሰራተኞች ላይ አሉታዊ ተጽዕኖ የፈጠረ ነው በሚል ተቃውሞ ሲያቀርብ መቆየቱ ይታወሳል። የተለያዩ የኢትዮጵያ መንግስት ከፍተኛ የስራ ኃላፊዎችም ከአሜሪካ መንግስት የስራ ኃላፊዎች ጋር ኢትዮጵያ ወደ ዝርዝሩ በምትመለስበት ሁኔታ ዙሪያ ተደጋጋሚ ውይይቶች አድርገው እንደነበር ተገልጿል። ይህንን ውሳኔ በተመለከተ ይህ መረጃ እስከተጠናቀረበት ጊዜ ድረስ ከኢትዮጵያ መንግስት የተሰጠ ምላሽ የለም። ኢትዮጵያ የሶማሊያን ውንጀል አስተባበለች። ሰሞኑን የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር በኤክስ ገጹ ባወጣው መግለጫ ዶሎ ላይ ሆን ተብሎና በታቀደ መልኩ በሶማሊያ ሰራዊት፣ በብሔራዊ ደህንነትና በጸጥታ ኤጀንሲው እንደዚሁም በሶማሊያ የፖሊስ ኃይል ላይ ኢትዮጵያ ጥቃት ፈጽማለች ሲል መክሰሱ ይታወሳል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ ባወጣው መግለጫ ኢትዮጵያ ወረራ እንደፈጸመች ተደርጎ የወጣው መረጃ ከእውነት የራቀ ነው ሲል አስተባበ ተብሏል በኢትዮጵያና ሶማሊያ መንግስት የተፈረመው የአንካራው ስምምነት ተግባራዊ እንዳይሆን የሚፈልጉና የአፍሪካን ቀንድ ለማተራመስ በሚፈልጉ አካላት የተፈጸመ ነው ሲል ድርጊቱን ለሦስተኛ ወገን ተጠያቂ በማድረግ ምላሽ ሰጥቷል። ሦስተኛ ወገን ሲል የጠራቸውና ማንነታቸውን ያልገለጻቸው አካላት ይህንን እንዲያደርጉ መፈቀድ የለበትም ያለው የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ የአንካራውን ስምምነት ተግባራዊ ለማድረግ ቁርጠኛ ናት ሲል ጠቅሷል። ህ በእንዲህ እንዳለ ከአንካራው ስምምነት ጋር ተያይዞ ሰላምን ለማበረታታት በሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ደኤታ አሊ ዑመር የተመራ ልዑክ ወደ ኢትዮጵያ ገብቷል። የአንካራው ስምምነትን ለማጠናከር የሚረዳ ውይይት ከውጭ ጉዳይ ሚኒስትር ኃላፊዎች ጋር ማድረጋቸውም ተገልጿል። በሌላ በኩል በውጭና ዓለም አቀፍ ትብብር ሚኒስትሩ አህመድ ሞአሊም ፈቂ የተመራ ሌላው የሶማሊያ ልዑክ ወደ ግብፅ መሄዱም ተሰምቷል። ከሁለቱ ሚኒስትሮች ንግ ንግግር በኋላ ግብፅ በአፍሪካ ህብረት ስር የሰላም አስከባሪ ወታደሮቿን ወደ ሶማሊያ ለመላክ የሁለቱም ሀገሮች ፍላጎት መሆኑን የጋራ መግለጫ መስጠታቸውን ሮይተርስ ዘግቧል። የአዲስ አበባ ከተማ አስተዳደር በስድስት ክፍለ ከተሞች በተወሰኑ ወረዳዎች ለቀጣዮቹ አምስት ወራት የስምና የንብረት ዝውውር አገደም በየካ ለሚኩራ ቃቂ ቃሊቲ ንፋስ ስልክ ላፍቶ ቦሌና ኮልፌ ቅራኔው ክፍለ ከተሞች የስምና ንብረት ዝውውር የታገደው የመሬት ይዞታ ህጋዊነትን ለማረጋገጥ ሲባል እንደሆነ የከተማዋ መሬት አስተዳደር ቢሮ በሰጠው መግለጫ አስታውቋል ከከተማዋ አጠቃላይ የቆዳ ስፋት 54 በመቶ በሚሆነው ላይ የመሬት ይዞታ የማረጋገጥ ስራ እንደተሰራ እና በተያዘው በጀት ዓመት በ136 ቀጠናዎች የሚገኙ የመሬት ይዞታዎችን በማረጋገጥ የመመዝገብ ስራ ይከናወናል ሲል ገልጿል። የመሬት ባለ ይዞታዎችም ከታህሳስ 20 ቀን ጀምሮ ባሉት አስር ተከታታይ የስራ ቀናት ውስጥ የመሬት ይዞታቸውን ለማረጋገጥ ማመልከቻ እንዲያቀርቡ የከተማው ቢሮ ጥሪ አቅርቧል። የሕዝብ ተወካዮች ምክር ቤት ታሳስ 15 ባካሄደው መደበኛ ስብሰባ የአረንጓዴ አሻራና የተጎሳቆለ መሬት ማገገሚያ ልዩ ፈንድ ማቋቋሚያና አስተዳደር አዋጅን በሙሉ ድምፅ አጸደቅም። አዲሱ አዋጅ የፌዴራል መንግስቱ ከሀገሪቱ ገቢ ምንጭ ከሚመድበው ዓመታዊ በጀት ከዜሮ ነጥብ አምስት እስከ አንድ በመቶ የሚሆነውን ያህል ልዩ ፈንድ እንዲመድብ ግዴታ ጥሎበታል። የልዩ ፈንዱ ዓላማዎች በሚል በአዋጁ ከተዘረዘሩት ጉዳዮች መካከል የተጎሳቆለ መሬት በተፈጥሮና በመልሶ ማልማት መርህ በመታገዝ እንዲያገግም በማድረግ የደን ልማትና የደን መልሶ ማልማትን መደገፍ የሚለው ይገኝበታል። በኢትዮጵያ ከግማሽ በላይ የሚሆነው የቆዳ ስፋት ወይም 54 ሚሊዮን ሄክታሩ የሚሆነው መሬት የተጎሳቆለ እንደሆነ የወርልድ ሪሶርስ ኢንስቲትዩት ከቀድሞው የአካባቢ የአየር ንብረት ለውጥና ደን ኮሚሽን ጋር በመሆን ያካሄዱት ጥናት ያመለክታል። ከዚህ የመሬት መጠን ውስጥ 11 ሚሊዮን ሄክታር የሚሆነው በፍጥነት እንዲያገግም ካልተደረገ ተመልሶ ማገገም ወደማይችል ልበት ደረጃ ሊወርድ እንደሚችልም ይኸው ጥናት ያመለክታል። ከመተሐራ ከተማ አቅራቢያ አዲስ አበባ ድረስ የተሰማ የመሬት መንቀጥቀጥ ተከሰተም። ከመተሐራ ከተማ አቅራቢያ 13 ኪሎ ሜትር ርቀት ላይ በሚገኝ ቦታ ሰኞ ምሽት የመሬት መንቀጥቀጥ መከሰቱን የአሜሪካ ጂኦሎጂካል ሰርቬ መስሪያ ቤት አስታውቋል። ንዝረቱ አዲስ አበባ ድረስ የተሰማው ርዕደ መሬት በሬክተር ስኬል 4.9 የተመዘገበ መሆኑን መስሪያ ቤቱ ገልጿል። የመሬት መንቀጥቀጡ 24 ሰዓት ባልሞላ ጊዜ ውስጥ በአካባቢው ለሁለተኛ ጊዜ የተከሰተ ነውም ተብሏል። ሌሊት አንድ ሰዓት ከ13 ደቂቃ አካባቢ ከአዋሽ ከተማ 5 ኪሎ ሜትር ርቀት ላይ ባለ ስፍራ ተመሳሳይ መሬት መንቀጥቀጥ ተከስቶ እንደነበር በመላው ዓለም የደረሱ የመሬት መንቀጥቀጥ ክስተቶችን የሚመዘግቡ ተቋማት ያወጧቸው መረጃዎች ያመለክታሉ። የመሬት መንቀጥቀጡን የመዘገቡ እነዚህ ተቋማት መጠኑ መጠነኛ የሚባልና ብሬክተር ስኬል 4.6 የሚለካ እንደሆነም ይፋ አድርገዋል። ሰኞ ታህሳስ 14 ቀን 2017 ዓ.ም ምሽት አራት ሰዓት ከአርባ ገደማ የተከሰተው መሬት መንቀጥቀጥ ባለፈው መስከረም ወር መጨረሻ በአዋሽ አካባቢ ከተመዘገበው ርዕደ መሬት ጋር በመጠን እኩል ነው። በአፋር ክልል የሚገኘው የአዋሽ አካባቢ ባለፈው መስከረምና ጥቅምት ብቻ አስር የመሬት መንቀጥቀጦችን አስተናግዷል። በአካባቢው እስካሁን የተመዘገበው ከፍተኛ የርዕደ መሬት መጠን በሬክተር ስኬል 4.9 የተለካ ነው። ኢትዮጵያ በባሮ ወንዝ ላይ የተጀመረውን አልዌሮ ግድብን ዳግም ስራ ልታስጀምር እንቅስቃሴ መጀመሯ ተገለጸም። በቀድሞ የሶቪየት ኅብረት እርዳታ የተጀመረው ይህ ግድብ በጋምቤላ የሚገኝ ሲሆን አንድ ሚሊዮን ሄክታር መሬት የማልማት እቅድ ነበረው ተብሏል። በደርግ አስተዳደር ዘመን ወቅት የተጀመረው የዚህ ግድብ ግንባታ ኢህአዴግ ስልጣን በኃይል መቆጣጠሩን ተከትሎ ሥራው መቆሙ ይታወቃል። የመስኖና ቆላማ አካባቢ ሚኒስቴር ይህንን ግድብ ማጠናቀቅና ዳግም ወደ ስራ ለማ ለማስገባት ስራ መጀመሩን የአገር ውስጥ መገናኛ ብዙሃን ዘግበዋል። ሀገርኛ ሪፖርት።